የኢትዮጵያ ብሔራዊ ባንክ አገልግሎት ላይ ያሉትን ባንኮች ጨምሮ አዳዲስ የሚመሰረቱ ባንኮች የተከፈለ አነስተኛ ካፒታላቸው ከ500 ሚሊዮን ወደ 5 ቢሊዮን ብር ከፍ እንዲል ባለፈው ሳምንት ባወጣው መመሪያ ወስኗል። ከመጋቢት አራት 2013 ዓ.ም ጀምሮ ተፈጻሚ ይሆናል የተባለው መመሪያ ባንኮች ተዋህደው ካፒታላቸውን እንዲያሳድጉ ወይም እንዲፈርሱ የሚያስገድድ መሆኑ ተመ ተመልክቷል አንድ ስማቸው እንዳይጠቀስ የፈለጉ የባንክ ባለስልጣን ለአሜሪካ ድምጽ እንደተናገሩት መጪዎቹ ትናንሽ እና አዳዲሶቹ ባንኮች ቀርቶ አሁን ያሉት አብዛኞቹ ባንኮች የማበደር አቅማቸው ደካማ በመሆኑ የባንኮችን አቅም ማጎልበት አስፈላጊ ነው ብለዋል የኢኮኖሚ ባለሙያውና መምህሩ ፕሮፌሰር አለማየሁ ገዳ ደግሞ ውሳኔውን እጅግ በጣም የሚደግፉት መሆኑን ተናግረዋል እሳቸው የሚደግፉበት መንገድ ግን የተ ተለየ ከኢኮኖሚው ይልቅ ፖለቲካዊ አንደምታና ጠቀሜታ ያለው መሆኑን ይገልጻሉ። ባለሙያዎቹን ያነጋገረው ደረጀ ደስታ ተከታዩን ዘገባ አዘጋጅቷል። ለጉዳዩ ቅርበት ያላቸውና ስማቸውን መግለጽ ያልፈለጉ አንድ የባንክ ባለስልጣን ለአሜሪካ ድምፅ እንደተናገሩት የብሔራዊ ባንኩ ውሳኔ በመሰረተ ሀሳብ ደረጃ የሚደገፍ ነው ብለዋል። ውሳኔውንም ሲያስረዱ የካፒታል መጠን እንዲያድግ የተፈለገበት ምክንያት ካፒታላቸው እንዲያድግ የተደረጉ ባንኮች የማበደር አቅማቸውን እንዲያሳድጉ ይረዳል። የካፒታል መጠኑ ዝቅተኛ የሆነ ባንክ የማበደር አቅሙ አነስተኛ ነው። እነዚህ ትናንሽ ባንኮች ማበደር የማይችሉ ዝም ብለው የችርቻሮ ባንክ ሆነው ከሰሩ ለኢኮኖሚ ብዙ ፋይዳ አይኖረውም። ባንኮቹ ከማይክሮ ፋይናንስ የዘለለ ሚናም አይኖራቸውም ብለዋል። ሁለተኛው ምክንያት ደግሞ ከባንክ ስራ ተያይዞ የሚመጣውን አደጋም ለመከላከል ያስችላል ብለዋል። ከአስቀማጮች የሰበሰብከውን ገንዘብ አንድ ችግር በደረሰ ጊዜ መልሰህ የመስጠት አቅም ሊኖርህ ያስፈልጋል። ትንሽ ባንክ ስትሆን ያ አቅም አይኖርህም። ስለዚህ ትናንሽ ባንኮች በበዙ ቁጥር ያን መቆጣጠር አስቸጋሪ ያደርገዋል። በቁጥር በርካታ የሆኑ ግን አነስተኛ የካፒታል መጠን ያላቸው ባንኮች በበዙ ብዙ ጊዜ የሴክተሩን ጤናማነት አደጋ ላይ ሊጥሉ ይችላሉ። ሌላው ምክንያት መንግስት ለሚያስበው የካፒታል ገበያው የሚሳተፍ ሊቀንስ ይችላል። በዚህ የተነሳ መንግስት ትናንሽ ባንኮችን አልፈለገም ብለዋል። ባለስልጣኑ እንደሚሉት ውሳኔው አሁን ወደ ስራ ሊገቡ መንገድ የጀመሩ ወደ ሀያ የሚጠጉ ትናንሽ ባንኮችን ከመንገድ ሊያስቀር ይችላል። ምክንያቱም ይህን አምስት ቢሊዮን ብር ለማሰባሰብ ይቸገራሉ። በዚህ የተነሳ ያላቸው አማራጭ ወይ የተባለውን ገንዘብ ማሟላት ወይም ተሰባስበውና ተዋህደው አንድ ጠንካራ ባንክ መመስረት ይኖርባቸዋል። ባለስልጣኑ እንደሚሉት የመንግስትም ሀሳብ ይሄው ነው። በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህር የሆኑት ፕሮፌሰር አለማየሁ ገዳ መንግስት ምን አስቦ ይህን ውሳኔ እንዳስተላለፈ ባያውቁም፣ እሳቸው ግን ውሳኔውን የሚደግፉበት የተለየ ምክንያት እንዳላቸው ይናገራሉ። አሁን እንደምታየው በጣም ትንንሽ ባንኮች እየበዙ ብታያቸው ወይ የያዙት መልክ ወይ የዘውጌ ነው ለምሳሌ የኦሮሚያ ባንክ አለ የአማራ ባንክ አለ ነገ ደግሞ የሲዳማ ባንክ የሶማሌ ባንክ እያለ ሊሄድ ነው ማለት ስለዚህ በእኔ ግምት ይሄ ካፒታል ሬይዝ መደረጉ በጣም ጥሩ ይመስለኛል ለምን እነዚህ ካልቻሉ መርጅ ጀርመን ለምሳሌ ኦሌስ እንደውም ጥፋለሁ ብዬ ነበር እዚህ ነገር ነው የኦሮሞና የአማራ ባንክ አፍጋደደና ማዋሃድ ነው ሁለት አንድ ባንክ አርጎ ስለሀ አለበለዚያ ምንድነው ብዝነሱን ይከፋፍሉትና በጎ ሌሎች ስራዎች ሰዎችን ያውቃሉ ስለዚህ ይሄ ፕሮፖሊስ ነው ብዬ ነው እንዳውም እኔ መንግስትን ኢንከሬጅ ማድረገው መርጅ እንዲያደርጉ ያደርጋቸው በተለይ ኤትኒክ የሆኑትን ባንኮች ይህ ችግር አሁን ብቻ ሳይሆን ቀደም ሲል በነበሩ ባንኮችም ላይ የሚታይ መሆኑን ፕሮፌሰር አለማየሁ ይገልጻሉ። ሁለተኛ ደግሞ ያላፈጠቱ ደግሞ አለ የምር የበፊቶችንም ባንክ ተጀርባቸው ብታያቸው ብዙዎቹ የዘውጌ መልክ ያላቸው። ይሄ ደግሞ ለሀገር ግንባታ ጥሩ አይደለም በእኔ ግምት። ምክንያቱም በየጎጡ ባንክ ከከፈትክ ልክ ልዩ ሀይል እንደምትለው እየከፈትክ ነው ማለት ነው በፋይናንሻል ኤሪያው። ስለዚህ በእኔ ግምት እነዚህ ሬዝ ማረጉ ካፒታል አንደኛ ተጠራቅሞ ከየትም ከየትም ሃይማኖት ከየትም ጎሳ ሁለት ዘር የሆኑ ተቀረቃቅሞ አንድ ላይ እንዲመጡ ሊያደርጋቸው ይችላል። ሁለተኛ እኔ መንግስት ቢሆን እነዚህ በተለይ የኢትኒክ ባንኮችን አግዳለሁ ወይም እንዲዋሀዱ አስገድዳለሁ። ብዙ ነገር ልነግር እችላለሁ። ይዘው የሚያደርሱት ከሚጠቅሙት ይልቅ በአገር ደረጃ ስናየው። ስለዚህ ቆንጆ ፖሊሲ ነው ብዬ ነው የምገምጠው። ፕሮፌሰሩ ባንኮች በሃይማኖትና በጎሳ መደራጀት የለባቸውም ይላሉ። የሚያያዘው ሌላ ሌላው ምንድን ነው ደግሞ፣ በእኔ ግምት ባንኮች በሃይማኖትና በጎሳ መደራጀት የለባቸው ብዬ ነው ማኑ። አሁን ቀጥሎ የሃይማኖት ሊመጣ ይችላል። ኦልሬዲ ኢስላሚክ ባንክ ጀምሯል። ቀጥሎ ደግሞ የኦርቶዶክስ ባንክ ቢመጣል፣ ቀጥሎ ደግሞ የፕሮቴስታንት ቢመጣል፣ ከዛ ቀጥሎ የዋቄ ባንክ ቢመጣል። ስለዚህ እነዚህ አይነት ነገሮች ለምሳሌ እኔ በዚህ ሰሞን የሱዳን ኢስላሚክ ባንኪንግ ላይ እያጠናሁ ነበር። እና በጣም ኢስላሚክ ባንኪንግ በጣም አሪፍ እኔ እንደውም ከመመኑ ባንክ የተሻለ በጣም ቆንጆ ነው። ግን ይሄ ባንክ ባሉት ባንኮቻችን መሰጠት ይችላል ይችላል ይህ የሰርቪስ የተለያዩ ሰርቪሶች አሉ እና ሙሻራካ የሚባሉ አሉ። ጉዳር ውስጥ በተለይ በጣም የረጠቁበት ጉዳይ ቆንጆ ነው፣ ግን የግድ የዝላሚክ ባንክ መውሰድ የለብ ወይ የኦርቶዶክስ ባንክ ወይ የፕሮቴስታንት ባንክ እያልት መውሰድ የለብ ምንድነው ማድረግ ያለበት? ብዝነስ ነው የምትፈልገው ያ ብዝነስ አገሩ በሙሉ ላይ ሄዶ የሚሰራ ነው የምትፈልገው የኦሮሚያ ባንክ ጎንደር ሄዶ ጉዳት አለበት እዛ የተቋቋመ ማለት ነው። ወይም አማራ ሀገር ላይ አማራ ክልል የሚሉት ላይ የተቋቋመ ደግሞ ሌላ ቦታ መስራት አለበት። ለዚህ ናሽናል ነው መሆን ያለበት፣ ከስሙ ጀምረህ ማለት ከስሙ ከአወቃቀሩ ናሽናል ነው። ስለዚህ ይሄ ባንክ የባንክ መነሻ ካፒታል በወረደ ቁጥር እንደዚህ በሰፈር ባንኮች የማቋቋም ፕሮባቢሊቲውን ስለሚያጠፋው እኔ በጣም ተስማምተኛል። እንደውም እንዳልኩ ሌላም መመሪያ ያስፈልጋል። በሃይማኖትና በኮሚኒቲ ባንክ ማቋቋምን መከልከል ይመስለኛል ለሀገር ከብሔራዊ ጥቅማችን አንፃር ሲታይ በማንነት በእምነትም ሆነ በዘውግ የተደራጀ ባንክ የሚቋቋም ከሆነ ስር የሰደደ አደጋ እሳቸው እንደሚሉት ሲስተሚክ ሪስክ ያመጣል። ይህንኑም ሲገልጹ ፕሮፌሰር አለማየሁ ገዳ እንዲህ ብለዋል። ለምሳሌ ሲስተሚክ ሪስክ ያመጣ ይሄ ምንድን ነው? ለምሳሌ እዚህ አገር ባንኪንግ ሲስተር ስታይ ባንኪንግ ሴክተሩ ስታይ ኮመርሻል ባንክ ነው ያስብ የተያዘው ለምሳሌ ስልሳ አምስት በመቶ የምትለውን ብድር ቁጠባ ምናምን የሚይዘው ኮመርሻል ባንክ ነው ትንንሽ በ ትንንሽ መነሻ አድርገህላቸው በየሰፈሩ ኤትኒክ ባንክ የሚቋቋም ከሆነ ምን ይሆናል መሰለህ ሲስተሚክ ሪስክ ያመጣል ባንኪንግ ለምሳሌ ኮመርሻል ባንክ ደብተር ያላቸው ሰዎች ከየትም ኤትኒክ ግሩፕ የመጡ ነው ለምን የሀገር ባንክ ነው ኮመርሻል ባንክ ነው ብሎ ነው የገቡት አይደል አሁን አንድ ኤትኒክ ግሩፕ መጥቶ ያንን ዶሚኔት የሚያደርገው ከሆነ እኔ አንድ አንድ ኢሜል ነው የሚያስፈልገኝ ለመበተን ያ ንውጡ የገሌ ዘውግ እኮ ገብቶ ይዞታል ስለዚህ ሌሎች ዘውግ ውጡ ካልኩኝ ይፈርሳል ያው አባል ገባ አንድ በል ሁለተኛ በስልጣን ላይ ያሉ አንዳንድ ቦታ ላይ ያሉ ጽንፈኛ የሆኑ ሰዎች ከአንዱ ባንክ ከብሔራዊ ባንክ ወደዛ ይወስዳሉ። ይሄ ምንድነው? ይሄ ያመጣ ምንድነው? በዘውጌ የተደራጀ ባንክ ከከፈት በቃ ቆንጆ ምሳሌ ምንድነው ይሄ በዘውጌ የተደራጀ ልዩ ኃይል እንደ ማለት። ቤዚካ በፋይናንስ ሆነ እንጂ በፋይናንስ ሆነ እንጂ። ስለዚህ እነዚህ ባንክ የእኛ ባንኮች ይህን በሚመለከት ፕሮባብ ህግ የሚያስፈልጋች አወጋገን ብትሄድ ማንም ያውቃል። ማን ደሆነ አዋሽ ብትሄድ ማንም ያውቋል ወይም ንብ ብትሄድ ከጀርባው ምን ዘውጌ እንዳለ ይታወቃል። ስለዚህ አሁን ይሄ ምንድን የሆነው እያፈጠጠ ነው ጠ በፊትም አለ ግን አሁን እያፈጠጠ ነው። አሁን የሃይማኖት መልክ ይይዛል የ وصلنا <سؤال> لكي መጥፎ ነው ይሄ ካፒታል እንደውም፣ አነሰ የሚባል ነው ማለት። ይሄ ካፒታል ጣሪያ መውጣት ለዚህ ስብራ ትንሹ መድኃኒቱ በጣም ትንሹ በጣም ትልቁ ሬጉሌሽን ማውጣት ነው። ሲሪስ ሳይ በኢኮኖሚ ውስጥ ረገድ እንዴት ያዩታል ይሄኛው በፖለቲካው ረገድ የሚያመጣው ነው። ፖለቲካልና ኢኮኖሚ ተቀላቀ ፖለቲካልና ኢኮኖሚ ተቀላቀለ። አሁን ምን ይሆናል መሰለኝ፣ የፖለቲካ ፓወር የያዘ ኢኮኖሚክ ፓወር የያዘ የሆነ ከዛ ስለ ኢኮኖሚክስ ምን ታወራለህ? ኢኮኖሚ እንደናንተ ጋር አደለም። እናንተ ጋር እናንተ ጋር ፍሪ የሆነ ኢኮኖሚክ ሲስተም ስላለ ኢንተርፕራይዝድ በሆነ ኢንተርፕራይዝ ህጋዊ ሰውነት ባለው ድርጅት ባለምንም ዘውግና ሃይማኖት ሳይደራጅ ነው እናንተ ጋር ባንክረን የሚደረገው። ስለዚህ ፖለቲክስ ምንም አያገባው ር ስለሆነ ፖለቲካና ኢኮኖሚን መለያየት ቀላል ነው ለእናንተ እዛ ላሉ። እዚህ ሀገር ግን ፖለቲካና ኢኮኖሚ መለያየት በጣም በጣም ከባድ ነው በጣም ስለዚህ ኢኮኖሚው ምን ያመጣል ካልክ በቃ ያ ፖለቲካው ዶሚኒ ስለሚያደርገው ላይክ እንደናንተ ጋር ኢኮኖሚው ብቻ ሆን አናላይዝ ማድረግ ትርጉም አይሰጥም። አድማጮቻችን ከፕሮፌሰር አለማየሁ ገዳ ጋር ያደረግነው ውይይት በዚህ አላበቃም። ተከታዩን በሚቀጥለው ዝግጅት ይዘን እንቀርባለን። ለአሜሪካ ድምፅ ራዲዮ ደረጀ ደሳኔ ጤና ይስጥልን።